ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጊው ነኝ። ለመስተንግዶ ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም እንደምናመሻችሁ። በዛሬው ዝግጅታችን እስከዛሬ በየአካባቢው ለደረሱ የህዝብ ለህዝብ ግጭቶች ዋነኛው ምክንያት የመንግስት አስተዳደር አካላት ድክመት ነው ሲል የኢትዮጵያ ሶሻል ዲሞክራቲክ ፓርቲ አስታወቀ። የስልጣን ጉዳይ፣ የክልል ጉዳይ፣ የድንበር ጉዳይ ያነሱና አንዱ ከአንዱ ጋር እንዲጋጭ ያደርጋሉ። ተጠያቂነቱ የመንግስት ነው ያለው በዚህ ምክንያት በዚህ መካከል እኮ የሚሞተው እኮ ተራዊት የኢትዮጵያ ምክትል ሊቀመንበር አቶ ጥላሁን እንደሻው ናቸው። ይዘናቸዋል። በቅዱስ ገብርኤል ገዳም ተጠልለው የሚገኙ የአዋሳ ዩኒቨርሲቲ የኦርቶዶክስ እምነት ተከታይ ተማሪዎች ዛሬ ተጠቃለው ወደ ቅጥር ግቢያቸው መመለሳቸው ተሰማ። በግምት እስከ ሰባ ተማሪ ደርሷል። አሁን ታሰረ የእኛ ተማሪ ማለት ነው። በቃ ከተለያየ ዲፓርትመንት አገልጋይ ሊሆን ይችላሉ ብሎ የገመቷቸውን ሰላማዊ ጥያቄ የሚያቀርቡትን ተማሪዎች እየወሰዱ በዛ በፓትሮል እየጫኑ ወደ እስር ቤት መውሰድ ነበር ዋነኛ ስራቸው። ቅዳሜ ዕለት ነው የሆነው፣ ቅዳሜ ነው የሆነው። ተማሪዎቹ ስለሚገኙበት ሁኔታ አብራርተውልናል። በሌላ ዘገባ ከቤንሻንጉል ጉሙዝ ክልል ካማሽ ዞን በለው ጃፎይ ወረዳ በግጭት ምክንያት ከመኖሪያ ቀያቸው የተፈናቀሉ 527 አባወራዎች ባህር ዳር ከተማ ጊዮርጊስ ቤተክርስቲያን ውስጥ በልመና ላይ እንደሚገኙ በተወካዮቻቸው አማካኝነት ለአሜሪካ ድምጽ ገልጸዋል ዝርዝሩን ይዘናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉት የምሽቱ ዓለም አቀፍ ዜናዎች ተመልሰን መተናል። እሺ መጀመሪያ ወደ ሶማሊያ ነው የሚወስደን። የዓለም የጤና ድርጅት ከሰራተኞቹ አንዱ በሶማሊያ መዲና ሞቃዲሾ በጥይት እንደተገደሉ አረጋግጧል። ማርያም አብዱላሂ የተባሉ የፖሊዮ ክትባት ሎጂስቲክ ሰራተኛ ዛሬ እኩለ ቀን ላይ በሞቃዲሾ እንደተገደሉ አንድ የድርጅቱ ባለስልጣን ለአሜሪካ ድምጽ ተናግሯል። አብዱላሂ የሚሰሩት ባይዶሃ ቢሆንም ከቅርብ ጊዜያቱ ወዲህ ሞቃዲሾ እንደነበሩ ባለስልጣናቱ ገልጸዋል። ሞቃዲሾ የሄዱት ለሰርጋቸው የቤት እቃና ሌሎችም እቃዎች ለመግዛት እንደነበር አንድ ዘመዳቸው ተናግረዋል። የናይጄሪያ ፕሬዚዳንት ሞሐመድ ቡሃሪ የቦኮ ሀራም አማጽያን የሚደቅኑት አደጋ እየቀነሰ ሄዶ ሰዎች ወደ ቀያቸውና ወደ እርሻቸው እየተመለሱ መሆኑን በሀገሪቱ ሰሜን ምስራቅ ኑሮ እየተሻሻለ ሄዷለን ብለዋል። ቡሀሪ ትላንት በአሜሪካ ድምጽ በተደረገላቸው ቃለ መጠይቅ ሲናገሩ ቦኮ ሀራም በሚያደርሰው ጥቃት ምክንያቶች ከሰሜን ምስራቁ ክፍል ሸሽተው የነበሩ በርካታ ናይጄሪያውያን ወደ መኖሪያቸው መመለሳቸውን ጠቁመዋል። መንግስት በዝቅተኛ ወለድ በሚሰጠው ብድር እርሳቸው ላይ እየዘሩ መሆናቸውንም ገልጸዋል ወደ በእርሻቸው ላይ እየዘሩ መሆናቸውንም ገልጸዋል። ከሶስት አመታት በፊት ቦሃሪ ስልጣን ላይ በመጡበት ወቅት ቦኮሃራም በቦርኖ ክፍለ ሀገር ያሉትን አብዛኞቹን የመንግስት አካባቢዎችን ይቆጣጠር እንደነበረም ተናግረዋል። አሁን ግን የሀገሪቱ ወታደራዊ ኃይል በነገረኝ መሰረት ቦኮ ሀራም የሚቆጣጠረው የመንግስት ቦታ የለምም ብለዋል። ወታደራዊ ኃይል ያለውን ያለውንም አምናለው፣ ሲሉ ቡሃሪ ተናግረዋል። ቦኮ ሀራም አሁንም በሰሜን ምስራቅ ናይጄሪያና በጎረቤት ሀገር ካሜሩን ይንቀሳቀሳል። ነገር ግን ናይጄሪያን አራት ጎረቤቶች ሀገሮችን ባካተተው የህብረ ብሔራዊ ግብረ ሀይል በሚወስድበት እርምጃ ምክንያት ክፉኛ መዳከሙ ይገለጻል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከአውሮፓ ህብረት፣ ከካናዳ፣ ከሜክሲኮ ለሚላኩት አልሙኒየም እና ብረታ ብረት ላይ ከሚደነገጉት ቀረጥ ቢያንስ በአንድ ተጨማሪ ወር ነጻ የማድረግ እቅድ እንዳላቸው ታውቋል። የተጠቀሱት ሀገሮች በቻይና በጃፓንና በሩሲያ ላይ ከተደነገገው ቀረጥ በጊዜያዊ መልክ ነጻ እንዲሆን የተደረገው ውሳኔ ዛሬ ሊያበቃ ነበር። የዋይት ሀውስ ቤተ መንግስት በመካሄድ ላይ ያለውን ድርድር ስምምነት ላይ ለማድረስ እንዲቻል የሰላሳ ቀናት ጊዜ እንደሚሰጥም ተናግረዋል። የአውሮፓ ህብረት ኮሚሽን ዛሬ ባወጣው መግለጫ በጊዜያዊ መልክ የማራዘሙ ተግባር ነቅፏል። የአውሮፓ ህብረት ስለ ጉዳዩ የመደራደር ፍላጎት አለው፣ ሆኖም በዛቻ አይደራደርም ብለዋል። በመጨረሻም ስለ ኒውክሌር መሳሪያ ጉዳይ የሚከታተለው የተባበሩት መንግስታት ድርጅት ተቋም ከሶስት አመታት በፊት የኢራን የኒውክሌር እንቅስቃሴን አስመልክተው ስራ አስኪያጁ ላወጡት ዘገባ ትኩረት ሰጥቷል። እንደ አውሮፓውያን አቆጣጠር ከ2009 ዓ ም ወዲህ ኢራን ከኒውክሌር መሳሪያ ማዳበር ጋር የተያያዘ እንቅስቃሴ ማድረጓን የሚያሳይ ተአማኒ ምልክት የለም ይላል የስራ አስኪያጁ ገለጻ። የዓለም አቀፍ የአቶሚክ ኢንጂነር አገልግሎት ኃላፊ ዩኪያ አማኖ ዘገባውን ያቀረቡት ኢራን የኒውክሌር መሳሪያ ለመስራት እየጣረች ነው የሚለውን ክስ ለማጣራት ከአስርት ዓመት በላይ ለሆነ ጊዜ ምርመራ ከተካሄደ በኋላ ነው። ኢራን መጀመሪያውኑ ስታስተባብል ቆይታለች ተብለዋል። ምርመራው የማብቃቱ ጉዳይ ኢራን ከዩናይትድ ስቴትስ፣ ከብሪታንያ፣ ከፈረንሳይ፣ ከቻይና፣ ከሩሲያ እና ከጀርመን ጋር ስምምነት ያደረገችበት አካል ነበር። ስምምነቱ የተደረገው የኢራንን የኒውክሌር ፕሮግራም ለመገደብ ሲሆን፣ በምላሹ በኢራን ላይ ተጥሎ የነበረው ማዕቀብ እንዲነሳ ነበር። አድማጮች ለሰዓቱ የያዝናቸው ናቸው። አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና ጽዮን ግርማ አብረን ካድማስ እንሻገርንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባንድሪ ቱገዘር። ወደ መጀመሪያ ዘገባችን ነው የምናልፈው። እስከ ዛሬ በየአካባቢው ለደረሱ የህዝብ ለህዝብ ግጭቶች ዋነኛው ምክንያት የመንግስት አስተዳደር አካላት ድክመት ነው ሲል የኢትዮጵያ ሶሻል ዲሞክራቲክ ፓርቲ አስታወቀ። የአጥፊዎች በህግ አለመዳኘትም የህዝቡን ደህንነት ለአደጋ አጋልጦታል ብሏል። መለስካቸው አመሀ ዝርዝሩን ይዟል። ከሚያዝያ ሶስት ቀን ሁለት ሺ አስር አመተ ምረት ጀምሮ በምዕራብ ጉጂ ዞን በሚገኙ ወረዳዎች የሚኖሩ የኦሮሞና የጌዲዮ ብሔረሰቦች መካከል የተከሰተውን ግጭት መሰረት በማድረግ የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ በጽሑፍ ባሰራጨው መግለጫ አካባቢያዊ የሕዝብ ለሕዝብ ግጭቶች እንዳይከሰቱ አስቀድሞ መከላከል የመንግሥት ተቀዳሚ ተግባር ሊሆን ይገባል ሲል ያሳስባል። እስከ ዛሬም በየአካባቢው ለደረሱት የሕዝብ ለሕዝብ ግጭቶች ዋነኛው ምክንያት በመንግሥት አስተዳደር አካላት ድክመት ነው ሲል ይኸው መግለጫ ይከሳል። አክለውም በአገሪቱ ሕገ መንግሥት የሰፈረውን ማንኛውም ኢትዮጵያዊ በሀገሪቱ ውስጥ በየትኛውም ቦታ መኖሪያ የመመስረትና የመኖር ሕገ መንግሥታዊ መብት አለው የሚለውን በመጥቀስ ይህን ድንጋጌ የሚያስከብር አካል በመጥፋቱ እንደሆነ ይደመድማል። በመንግሥትም ሆነ በተቃዋሚዎች እስከ ዛሬ የሚነሱ ግጭቶች የሕዝብ ለሕዝብ ግጭቶች እንዳልሆኑ ሲገለጽ እንደ ነበረ በማስታወስ ይህን በምዕራብ ጉጂ ዞን የተከሰተውን ግጭት እንዴት ፓርቲያቸው የህዝብ ለህዝብ ግጭት ነው እንዳለ ቢኦኤ ለኢትዮጵያ ሶሻል ዴሞክራቲክ ፓርቲ ምክትል ሊቀመንበር ለአቶ ጥላሁን ድርሻው ጥያቄ አቅርቦላቸው ነበረ። ይሁን ህዝብ ለህዝብ የሚያጋጩ አሉ። ህዝብ ዝም ብሎ ከህዝብ ጋር አይጋጭም። ጉጂ ከጌዶ ጋር አይጋጭም። ግን የስልጣን ጉዳይ፣ የክልል ጉዳይ፣ የድንበር ጉዳይ ያነሱና አንዱ ከአንዱ ጋር እንዲጋጭ ያደርጋሉ። ተጠያቂነቱ የመንግስት ነው ያልነውም በዚህ ምክንያት። በዚህ መካከል እኮ የሚሞተው እኮ ተራዊት እኮ የሚፈናቀለው እኮ ተራዊት ይሄንን የሚያደርጉ አካላት ስላሉ ነው ግጭቱ የሚፈጠረው እንጂ ህዝቡ አንዱ ህዝብ ሌላም ጠልጦ ወይም ሌላው ላይ ጥላቻ ኖሮት የተፈጠረ ግጭት አይደለም። የጽሁፉ መግለጫ በተጨማሪም በመንግስት በኩል በተለያዩ ተመሳሳይ ግጭቶች የመንግስት ባለሥልጣናት እጃቸው እንዳለበት ቢነገርም በሕግ አለመጠየቃቸው የዜጎችን ደህንነት ላደጋ አጋልጦታል ሲል ነቅፏል። መግለጫው መንግሥት ተረጋግቶ በሰላም ከሚኖሩበት አካባቢ የተፈናቀሉትን የጌዲዮ ብሔረሰብ ተወላጆች ቀድሞ ወደሚኖሩበት አካባቢ መልሶ እንዲያቋቁማቸውም ጠይቋል። የተፈናቃዮቹ ቁጥር በግምት ከ30 ሺህ በላይ ሊሆን እንደሚችል ይኸው መግለጫ ይናገራል። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ከመድረክ አባል ድርጅቶች አንዱ እንደሆነ ይታወቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው፣ ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በቅዱስ ገብርኤል ገዳም ተጠልለው የሚገኙ የሐዋሳ ዩኒቨርሲቲ የኦርቶዶክስ እምነት ተከታይ ተማሪዎች ዛሬ ተጠልለው ወደ ቅጥር ግቢያቸው መመለሳቸው ተሰማ። ተማሪዎቹ በእምነታቸው ምክንያት ከፍተኛ በደል እንደተፈጸመባቸውና መብታቸውም በመጠየቃቸውም ለድብደባና ለእስራት መዳረጋቸውን ይናገራሉ። የአሜሪካ ድምጽ የዩኒቨርሲቲውን ፕሬዚዳንት በተፈጠረው ችግር ዙሪያ ለማነጋገር ያደረገው ተደጋጋሚ ሙከራ እስከ ዛሬም አልሰመረም። መለስካቸው አመሃ ዝርዝሩን ከአዲስ አበባ አድርሶናል። በሐዋሳ ዩኒቨርሲቲ የኦርቶዶክስ እምነት ተከታይ ተማሪዎችና በዩኒቨርሲቲው አስተዳደር መካከል ተፈጠረ በተባለ አለመግባባት ሳቢያ በከተማዋ በሚገኘው ቅዱስ ገብርኤል ገዳም ተጠልለው የነበሩ ተማሪዎች ዛሬ ተጠቃልለው ወደ ግቢያቸው መመለሳቸው ታውቋል። ስማቸው እንዳይገለጽ የጠየቁ የቪኦኤ ምንጮች እንዳሉት ከትናንት ጀምሮ የሀገረ ስብከቱን ሊቀጳጳስ ጨምሮ የሀገር ሽማግሌዎች፣ የሀገረ ስብከቱ ሥራ አስኪያጅ፣ የየመምሪያው ኃላፊዎችና የአካባቢው ነዋሪዎች ጉዳዩን ወደ ርዕሰ መስተዳደር ጽህፈት ቤት አድርሰውታል። ተፈጥሯል የተባለው ችግርም የዩኒቨርሲቲው ፕሬዚዳንት በተገኙበት ውይይት ተደርጎበታል። በተደረሰው ስምምነት መሠረትም ወደ ሦስት ሺህ የሚሆኑ ካለፈው እሁድ ጀምሮ በሐዋሳ ቅዱስ ገብርኤል ገዳም ተጠልለው የነበሩ የኦርቶዶክስ እምነት ተከታይ ተማሪዎች ዛሬ ሁሉም ወደ ግቢያቸው መመለሳቸውን ምንጮቻችን ተናግረዋል። ትናንት ቪኦኤ ያነጋገራቸው የዩኒቨርሲቲው ተማሪዎች መብታቸውን በሰላማዊ መንገድ በመጠየቃቸው ምክንያት መደብደባቸውንና ከሰባ በላይ ተማሪዎችም በአሁኑ ወቅት በተለያዩ እስር ቤቶች እንደሚገኙ ይገልጻሉ። ስማቸው እንዳይነሳ ከጠየቁት ከእነዚህ ተማሪዎች መካከል ደርሰዋል ያለውን ግፍ በዝርዝር አንዱ አስረድቷል። ግቢ ውስጥ ገብቶ ተማሪውን በመያዝ ብዙ ተማሪዎችን ወደ እስር ቤት ተመትተዋል። እህቶቻችን ሳይቀር እስከ ማደሪያቸው በመጠጋት እህቶቻችን ተደብድበዋል። በተጨማሪም ከየዶርሙ እየመረጡ ተማሪዎችን ኦርቶዶክሶችን ሊያስተባብሩ ይችላሉ። እነዚህ ናቸው ኦርቶዶክሶችን እንትን የሚሉት እየፈለጉ በዛ እየተጠቋቋሙ ተማሪዎች ብዙ ተማሪዎችን ወደ እስር ቤት ነው የወሰዱት። ቅዳሜ ዕለት ደግሞ እንዴት ማወቅ ቻሉ ኦርቶዶክሶችን ለይተው? ግቢ ውስጥ ባላቸው በሌሎች አሁን ተጽዕኖ በሚያደርሱብን በእነሱ ሃይማኖት ስር ያሉ ልጆች አሉ እነሱ ደግሞ ከኦርቶዶክሳን አገልጋዮች ጋር አንድ ዶርም አንድ ቦታ አንድ ስለሚውሉ በእነዛ ጥቆማ ስም እየተሰጣቸው መልክ እየተነገራቸው ነው የለቀሙት። በግምት እስከ ሰባ ተማሪ ደርሷል። አሁን ታሰረ የእኛ ተማሪ ማለት ነው። በቃ ከተለያየ ዲፓርትመንት አገልጋይ ሊሆን ይችላሉ ብሎ የገመቷቸውን ሰላማዊ ጥያቄ የሚያቀርቡትን ተማሪዎች እየወሰዱ በዛ በመጊ በፓትሮል እየጫኑ ወደ እስር ቤት መውሰድ ነበር ዋነኛ ስራቸው። ቅዳሜ ዕለት ነው የሆነው፣ ቅዳሜ ነው የሆነው። በተመሳሳይ ማታ ደግሞ መጥተው እንደገና ተማሪው ከተረጋገ ከገባ በኋላ ማምሸት አንድ ሰዓት ማለት ነው እንደገና ጥቆማቸውን አጠናክረው ከዶርም እያወጡ ተማሪዎችን እየወሰዱ ነበር። እስከ ሰማንያ እስከ ዘጠና ሊደርስ ይችላል ብለን እንገምታለን። ተማሪው ለደህንነታችን በጣም ስጋት ሆነ ግቢ ውስጥ ቆየታችን ማለት ነው። ስለዚህ ያለን አማራጭ ተሰብስበን ወደ ቤተ ክርስቲያን ሄድ ነው። በአዋሳ ቅዱስ ገብርኤል ቤተ ክርስቲያን ውስጥ ኦርቶዶክሱ ተማሪ እዛው በብርድ አድሮ እዛው ግቢ ውስጥ ቁርስና ምሳ ከሀገር ሽማግሌዎች እየተለመነ ተማሪው ቅዱስ ገብርኤል ቤተ ክርስቲያን ውስጥ ነው ያለ። ግቢ ቢገባ የተለያዩ ዛቻዎች እየደረሱበት ነው። እንኳን አንዳንድ የገቡ ተማሪዎች ላይ የደረሰው ነገር ቢኖር ምንድን ነው መቀስና ምላጭ ይዘው ማዕተቡን ለምን አበጥስም የሚሉ ዛቻዎች ነበር የደረሱ የተወሰኑ የገቡ ተማሪዎች ላይ ማለት ነው። እዚህ አሁንም ጭምር ተማሪው ጥያቄ ውስጥ ካልተመለሰለት ድረስ ቢያንስ የፍትህ አካላትም ቢሆኑ ሌሎችም የሚመለከታቸው የትምህርት ተቋማቱ ባለቤቶች የፌዴራል መንግስቱም ቢሆን ተማሪ ያለበትን የፍትህ ጥማትና ይሄ በደሉን በማየት እንዲረዳው ነው ተማሪ እየፈለገ ያለ። ወደዚህ ደረጃ ያደገውን ችግር መንስኤዎችም ይኸው ተማሪ በሰፊው ካወሳው መካከል እነዚህ ይገኙበታል። የመጀመሪያው ነገር በአጽማት ወቅት ኦርቶዶክሳውያን በአጽማት ወቅት በሚጾሙበት ጊዜ በጠዋት አይመገቡም። በዚህ ምክንያት በጠዋት መመገብ የነበረባቸውን ምግብ ከካፌ ውስጥ አውጥተው መመገብ ሲኖርባቸው የዩኒቨርሲቲው አስተዳደር ይሄን ሙሉ በሙሉ ነው የከለከለው። በተጨማሪ ይህንን የተዉትን ምግብ እንኳን ከወጪ መጋራት በኮስት ሼሪንግ ውስጥ ሳይቀነስ ገንዘቡ የት እንደሄደ በማይታወቅ ሁኔታ ዩኒቨርሲቲው ለራሱ ጉዳይ ነው የሚያሩ። በተጨማሪ ይሄ ደግሞ የኦርቶዶክሳውያንን የጾም እሴት ከሚያጠፉ ነገሮች አንዱ ብዙዎቻችንን ከሃይማኖት እያስወጣን ያለ ነገር ነው። በምን ምክንያት ይሄ እርምጃ ከሃይማኖታችሁ እንድትወጡ ያደርጋችኋል? ሰው ምግቡን አውጥቶ መመገብ ሲችል ምግቡን አታወጣም ሲባል በኋላ ከሚርበይም ብሎ በዛ ሰዓት እንዲመገብ ግዴታ ውስጥ ይገባል። ይሄ ማለት መጾም ካለበት መደበኛ ሰዓት ቀንሶ ወደ ጾም ወደ ማፍረስ ገባ ማለት፣ ይሄ ደግሞ ትልቅ ሃይማኖታዊ በደል ነው። የተማሪዎቹ ጥያቄ ከወጪ መጋራት ጥያቄ ጋር በጥብቅ የተያያዘ መሆኑንና ለእያንዳንዱ ተማሪም ለሚያገኘው አገልግሎት የራሱን ድርሻ እንደሚከፍል እየታወቀ መከልከላቸው ድርብ በደል እንደሆነ የምትናገረው ሌላዋ ስሟ እንዲገለጽ የማትፈልገው ተማሪ ናት። የጠቀሰው የጠዋት የቁርስ ነገር አለ። ከዚህ ከሁለት ሺ ስድስት በፊት ማንኛውም ጾመኛ ተማሪ ጠዋት ላይ ቁርስ አይበላም። ይህ ይታወቃል አይደል? እና ያንን የቁርስ ሰዓትን ወስዶ ዳቦን አውጥቶ ከሰዓት ላይ ጾሞ የፍቅድነት ሰዓት ወራ ጥንቶች ሲመለስ ማታ የሚመገበውን ያንን ዳቦ ከዛ ዓመት ጀምሮ አይቻልም በማለት ኮሽሪንግ ላይ የሚሞላውን ሂሳብ የት እንደሚገባ ሳናቅ ያ ነገር ተነፍገናል። ተማሪዋ ሌላም በደል አለ ትላለች። ግቢው ብዙ ጊዜ ዳቦ በሻይ ነው በርግጥ ቁርስ የሚመገበው፣ ግን በተወሰኑ ቀናቶች ላይ ያው ልዩ ቁርስ ተብሎ ፍርፍር ይመገብ ነበር። እነዚህም ቀኖች ማክሰኞ ሐሙስ እና ቅዳሜ ነበሩ የሚመገቡበት ማለት ነው። እና ምንም ለማስታወቀ ሁኔታ በዚህ ዓመት ለምንድን ነው የተደረገው? ማክሰኞ የነበረው ወደ ሮብ፣ ሐሙስ የነበረው ወደ አርብ፣ ቅዳሜ የነበረው ወደ እሁድ ተቀይሯል። ይሄ ደግሞ መቼም ሮብ አርብ ኦርቶዶክስ እንደሚጾም ዓለም ያወቀው ነው። ከዛ በተረፈ ደግሞ እሁድ ዕለት ብዙ ኦርቶዶክስ ተማሪ ቅዳሴ አርፍ ብሎ ይመለስ ቁርስ ያመልጠዋል። እና ሆን ተብሎ የኦርቶዶክስ ተማሪ ለማዳከም ከጾሙ ለማስነት የሚሰራ ስራ ነው ማለት ነው። ይህንንም ጥያቄ ያቅረብን ነበር። ለምንድን ነው እንደምን ጾም በሴት እንደማድበላ ይታወቃል ለምን ይቀየርብናል ይሄ ቀን ስንል፣ ምንም መልስ የለው። ቀደም ሲል አሉብን ያለውን በደሎች የዘረዘረው ተማሪ ሌላ ገጽታና ይዘት አለው ያለውን በደልም ያሳያል። ግቢ ውስጥም በግቢው አካባቢም ነጠላ ለብሶ ስንገኝ የግቢው ጥበቃና ደህንነት አባላት ይህም ማለት ተማሪዎችን መስደብ፣ ተማሪዎችን መዝለፍ፣ ነጠላቸውን እስከ መቀማት የጸሎት መጽሐፍታቸውን እስከ መቀማት ድረስ እየደረሱ ነው ያሉ መልበስ አይደለም ወደ ቤተክርስቲያን እንኳ ስንወጣ በራሳችን ላይ አድርገው ለፍርድ እንኳ መከላከያ በንጋት ስንወጣ ለምንድን ነው ይሄን የምታደርገው ከዚህ ከዚህ ማተብህን አበድርም እ ቤተክርስቲያን ሄድ ምን ያደረግልናል? የሚለው ቃል በቃሉ የሚሉ የዚህንም ምክንያት ለምን ብለህ ስትጠይቃቸው እስከ ዛሬ መርታችሁናል እናንተን ሳንረግጥ ወደታች ሳናደርግ ቃል በቃል የሰማኑ ከምጥበቃ አካላት ነው መነግር እናንተን ረግጠን ሳንጨርስ እረፍት የለንም አንተኛም በሚል ነው እስከዛሬ በፉከራ ነው የሚያኑ። ስለዚህ ዛሬ በግቢው የጥበቃ ቤት ውስጥ ብትሄድ ብዙ የጸሎት መጽሐፍትን፣ ብዙ ነጠላዎችን፣ ብዙ ደግሞ የቤተ ክርስቲያን ልጆች በተለይም ኦርቶዶክሲያን ብቻ የሚያደርጓቸው የሃይማኖት መልዕክት በተለያየ ጊዜ ያላቸውን ቲሸርቶችን በብዙ ቁጥር ልታገኝ ትችላል ዛሬ የዩኒቨርሲቲው ፕሬዚዳንት በተገኙበት በተደረገ ውይይት ከተነሱ ጥያቄዎች አብዛኛዎቹ አዎንታዊ በሆነ መልኩ እንደሚፈቱ ከስምምነት መደረሱን ምንጮች ይናገራሉ። ይሁንና አለባበስን በተመለከት የተነሳው ጥያቄ ከፌዴራል መንግሥት የተሰጠ መመሪያ ነው በሚል ተቀባይነት እንዳላገኘ ተገልጸዋል። የታሰሩት ተማሪዎችም እንደሚፈቱ ቃል የተገባ ቢሆንም ይህ ዘገባ እስከተጠናቀረበት ጊዜ ድረስ እንዳልተፈቱ ታውቋል። የዩኒቨርሲቲውን ፕሬዚዳንት፣ ተፈጥሯል የተባለውን ችግር በተመለከተ ለማነጋገር ከትናንት ጀምሮ ተደጋጋሚ ጥረት ስናደርግ ነበረ። ትናንት ከፕሬዚዳንቱ ጽሕፈት ቤት ስናገኝ የነበረው ምላሽ ስብሰባ ላይ ናቸው የሚል ነበረ። የእጃቸው ስልክ ደግሞ ቢጠራም መልስ የሚሰጥ የለም። ዛሬም በእጃቸው ስልክ ደጋግመን ብንደውልም ምላሽ አልነበረም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደ መጨረሻው ዘገባችን ነው የምናልፈው። ከቤንሻንጉል ጎምዝ ክልል ካማሽ ዞን በለው ጃፎይ ወረዳ በግጭት ምክንያት ከመኖሪያ ቀያቸው የተፈናቀሉ 527 አባወራዎች ባህር ዳር ከተማ ጊዮርጊስ ቤተ ክርስቲያን ውስጥ በልመና ላይ እንደሚገኙ በተወካዮቻቸው አማካኝነት ለአሜሪካ ድምጽ ገልጸዋል። በእርሻ በከብት ማርባትና በንግድ ስራ ይተዳደሩ የነበሩ ቁጥራቸው የበዛ ወጣቶች እናቶችና ህጻናት ጭምር በየቤተ ክርስቲያኑ ግቢ ውስጥ ተጠልለው እንደሚገኙም ተናግረዋል። የአማራ ክልል መንግስት እንዲያቋቁማቸው ጥያቄ ቢያቀርቡም የሚሰማቸው አለማግኘታቸውን በመግለጽ አማረዋል። ጽዮን ግርማ ዝር የምንገኘው በባህር ዳር ከተማ ቅዱስ ጊዮርጊስ ቤተ ክርስቲያን ግቢ ውስጥ ነው ሲሉ በስልክ የነገሩን በአማራ ክልል የተለያዩ ቦታዎች ተወልደው ከሀያና ከዛ በላይ አመታት በቤንሻንጉል ጉምዝ ክልል ከማሼ ዞን በለው ጃፎይ ወረዳ ውስጥ ኑሮ መስርተው ሲኖሩ እንደነበር ይገልጻሉ። ያነጋገርናቸው ሰዎች እንደሚሉት ጥቅምት 17 2010 ዓም አንድ የቤንሻንጉል ክልል ተወላጅ ነዋሪ ህይወቱ አልፎ በመገኘቱ ግድያው የተፈጸመው በአማራ ክልል የክልል ተወላጆች ሊሆን ይችላል በሚል ጥርጣሬ ጥቃት እንደተፈጸመባቸው ነው። ከተፈናቃዮቹ አንዱ የሆኑት አቶ አበባው ጌትነት ወደ ኋላ ወደ ጥቅምት ወር ተመልሰው ለመፈናቀላቸው ምክንያት የሆነው ግጭት አደረሰ ያሉትን አደጋ ያስረዳሉ። መቶ አርባ ዘጠኝ ቤት ተቃጥሏል። አስራ ሶስት ሺህ ሰው ብናል ዘጠኝ ሲከበሩ

ýa-da kiňe mästred, ýöne በዛ ቦታ ተሰባስበን አሁን ከመንግስት ጥየቃ እየጠየቅ ነው ያለ። ነው የስልኩ ጥራት እጅግ አስቸጋሪ በመሆኑ የድምጽ ችግር ያለበት ሲሆን አቶ አበባው እንደሚሉት በአጠቃላይ አስራ ሶስት ሰዎች ተገለው ዘጠኙ እንደተቀበሩ አራት አስክሬን ደግሞ በውሃ እንደተወሰደ አንድ መቶ አርባ ዘጠኝ ቤቶች እንደተቃጠሉና አርባ ዘጠኝ ሰዎች አዲስ አበባ ጥቁር አንበሳ ሆስፒታል ገብተው እንደታከሙ ነው። ከዚህ ግጭት በኋላ ከፌዴራል የተላኩ የጸጥታ አካላት በመካከል በመግባታቸው ለተወሰነ ጊዜ ግጭቱ ሀገሪቱ ጋፕ ቢልም ኑሯቸውን መቀጠል ስላልቻሉ ቀያቸውንና ንብረታቸውን ጥለው ወደ ተወለዱበት አማራ ክልል በተለያየ መንገድ ተጓጉዘው የክልሉ መንግስት ዋና ጽፈት ቤት ወደሚገኝበት ባህር ዳር ከተማ መግባታቸውን ነው። ወይዘሮ ፋንታነሽሌው እርሳቸውና ባለቤታቸው የእርሻ ስራ እየሰሩ አምስት ልጆቻቸውን ያሳድጉ እንደነበር ገልጸው፣ አሁን ግን ምክንያቱን ያላወቁት ግጭት ተነስቶ ከቤንሻንጉል ቤታቸውን ጥለው ባህር ዳር ቤተ ክርስቲያን ደጅ በልመና ላይ

አሁን እዚህ ሁለቶችን ይዛቸዋለ ሶስቶችን ያው ከዘመር ላይ መጥያቸዋል። አቶ አበባው ጌትነት ተፈናቃዮቹ ቤንሻንጉልን ለቀው ባህር ዳር ከተማ የገቡበትን ሌላውን ምክንያት ሲገልጹ ከዚህ ቀደም በ1995፣ በ2000ና በ2003 ዓ ም በተመሳሳይ ግጭት ተከስቶ ነገሮች እንዲረጋጉና ተመልሰው እንዲሰፍሩ መደረጋቸውን ጠቁመው በየጊዜው የሰው ህይወት እየገበርን ሰርተን ያፈራነውን ንብረት እየወደመ የምናሳድጋቸው ልጆች ከትምህርት ገበታቸው እየተፈናቀሉ ምንኖር በቃ ወደ ተወለድንበት ክልል ተመልሰን ሰርተን እንኑር ብለን ነው ብለዋል። የአማራ ክልል መንግስት በቤንሻንጉል ሁኔታዎች ስለተረጋጉ ወደ መኖሪያቸው እንዲመለሱ እሱ አያዋጣንም የሚሉ ከሆነ ደግሞ ወደ የትውልድ ቀያቸው ሄደው ከማህበረሰቡ ጋር ተቀላቅለው ስራ ፈጥረው እንዲሰሩ እንጂ ከመንግስት የሚደጎም ነገር እንደሌለ ተነግሮናል ይላሉ። የተፈናቃዮቹ መከራከሪያ ደግሞ በአንድ ሀገር ውስጥ ተዘዋውረው ሰርተው ያፈሩት ንብረት በህገ ወጥ መንገድ ከወደመ ተጠያቂው መንግስት ስለሆነ መንግስት ሊያቋቁመን ይገባል የሚል ነው። አስራ ሰባት ጀምረን እስከ ታህሳስ ድረስ ያው በተለያየ ሀይል እየታገዝነ ቦታው ላይ ነበር። ከዚያ ግን አካባቢ ልከን ወጥተን በባህር ዳር ናርሰ መሰጋት ታህሳስ ስምንት ቀን ደብዳቤ አስገባነ የተፈናቀሉበት ምክንያት ያው ከነ አቤቱ ፋሲን አስኮሪ ነበር። መልስ ልናገኝ አልቻልንም። ከዛ እስከ አሁን ድረስ መልስ እየጠየቅነ ነው። አሁንም የክልሉ መንግስት ግን ፍቃድ እኛ የጠየቅነውን ጥያቄ ሊመልስልን እና ፈቃዳችንን ሊፈጽም ምን አመቻለን። እርዳታ ደረሰደለንም የተክርስቲያናት እየረዳችን እንገኙ። አቶ አበባው ተፈናቃዮቹ ባህር ዳር ሲደርሱ በአባይ ማዶ የምግብ ዋስትና ግቢ ተጠልለው እንደነበር ከዚያም በሁለት የተለያዩ ቤተ ክርስቲያኖች ገብተው እንደተባረሩ ና፣ በመጨረሻ ግን የቅዱስ ጊዮርጊስ ቤተ ክርስቲያን እንደተቀበላቸው ይገልጻሉ። በቅዱስ ጊዮርጊስ ቤተ ክርስቲያን ሂደን የክልሉ ፓትርያርኩን ዋና ጳጳሱን በማግኘት ያው ሁሉ ሁለት መቶ ህዝብ ተንበርኮ ለምኖ ቤት የለ ደስታማ ያለ ምን የለ አስፋልት ላይ ነው። በጉልበት ተንበርክኮ እንግዲህ በአሁን የተፈሰሱ ነው ሚና አባት ከእግዚአብሔር ጋር ሆነው ምዕትንጣ ሰላም ጠየቅነውን ጥያቄ ደግሞ መፍትሄ እንድናገኝ በሽንግልና የክልሉ መንግስት ጠይቀው የእኛ መፍትሄ እንዲፈለግልን ነው የጠየቅነው። እና እስኪ አሁን ለጊዜው ዋና የክልት ርዕሰ መስተዳድር ስለሌለ የተወሰነ ቀን ጠብቁኝና በዚህ በዚ በቤተክርስቲያን ተጠልላችሁ ቢያንስ ያው መፍትሄውን ጠይቄ መፍትሄ እንድታገኙና እኛም ከመንከሉ ጋር በመሆን ከእግዚአብሔር ጋርም እንቸገራለን፣ እንጠይቃለን ያው በጊዜው ግን በቤተክርስቲያን ተጠልላችሁ ቆዩ እና እጠይቅላችኋለሁ፣ እስከ ሶስተኛው ወገን ድረስ ሂጄ ጠይቃለሁ የሚል ቃል ነው የሰጡን። ሌላዋ ተፈናቃይና የአንድ ልጅናት መሆኗን የገለጸችልን ወይዘሮ ሀገሬ ጥላሁን በእርሻ በከብት ማርባት በንግድ ስራ ይተዳደሩ የነበሩ አብዛኞቹ ወጣቶች በድንገት ተፈናቅለው ህይወታቸው ወደ ልመና

ከዚህ በኋላ ወደ ቤንሻንጉል ክልል ተመልሰን መኖር ስለማንችል የአማራ ክልል መንግስት የወደቅንበትን ችግር ተረድቶ ያቋቁመን የሚል ይህንን ጥያቄያቸውን ይዘን የአማራ ክልላዊ መንግስት የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን ጋራ በተደጋጋሚ የስልክ ሙከራ አድርገን ስልካቸውን ስለማያነሱ ምላሻቸውን ማግኘት አልቻለም። በተጨማሪም የቤንሻንጉል ጉሙዝ ብሔራዊ ክልላዊ መንግስት በጉዳዩ ላይ የሚሰጠው ምላሽ ለማግኘት የክልሉ ፕሬዝዳንት አቶ አሻድሌ ሀሰን የእጅ ስልክ ላይ ሙከራ አድርገ አድርገን ነበር። የእርሳቸውም ስልክ አይነሳም። ሙከራችንን እንቀጥላለን። ምላሻቸውን እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። እንግዲህ የዛሬው ፕሮግራማችን በዚሁ ወደ መጠናቀቁ ነው። በጀመርነው ሙዚቃ እንሰናበታችኋለን ማለት ነው። በፌስቡክ አት ቪኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞቅቢል ያበረው፣ የምሽቱ ስርጭት መሀንዲሳችን ደግሞ ሱለይማን። ሙዚቃ በመምረጥ እኔ ዛሬ ነኝ የመረጥኩት። ስናስተናግዳቸው ያመሸነው ደግሞ እኔ መስታዋት አራጋው እና ጽዮን ግርማ ነበርን። ጉዟቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት፣ በነገው ክሶ እንገናኝ።